የላቲን አሜሪካዋ ሀገር ፔሩ ዋና ከተማ ሊማ ባለፈው ሳምንት አንድ ግዙፍ ዓለም አቀፍ ክንዋኔ ያስተናግዳለች። ይህም በተባበሩት መንግስታት ድርጅት የሚደገፈው የሁሉም ወገኖች የአየር ንብረት ለውጥ ጉባኤ ነው። ሲኦፒ በሚል ምህፃር ይታወቃል። በጉባኤው ላይ ተገኝተው የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ተሳታፊዎቹ ዲፕሎማቶች፣ ሳይንቲስቶች፣ ኢኮኖሚስቶችና ሌሎችም የሥራ ኃላፊዎች በየሀገሮቻቸው ውስጥ በሕዝብ ተመርጠው ሥልጣን ላይ ያሉ ባለሥልጣናትን ሁሉ የተፈጥሮ አካባቢን ደህንነትና የአየር ንብረት ለውጥን በሚመለከቱ ጉዳዮች ተጠያቂ እንዲያደርጉ በጥብቅ አሳስበዋል። አሁን ባለንበት ሁኔታ ከቀጠልን ዓለማችን እጅግ አስከፊ በሆነ ሁኔታ ትለወጣለች። በአየር ንብረት ለውጥ ጉዳይ ላይ ማንም የመንግሥት ባለሥልጣን ፊቱን ሊያዞር አይገባም ብለዋል ሚስተር ኬሪ። ምክንያቱንም አስረድተዋል። ባለፉ ሁለት ዓመታት ውስጥ የታዩ የከፉ የሚባሉ የአካባቢያችንና የአየር ንብረት ክስተቶችን አንስተዋል። ብራዚል ውስጥ በግማሽ ምዕተ ዓመት ውስጥ ያልታየ ከባድ ድርቅ ደርሷል። ኒውዚላንድ ውስጥ ገበሬዎች የወተት ከብቶቻቸውንና በጎቻቸውን በሕይወት ለማቆየት እስኪያጡ ድረስ ድርቁ በመበርታቱ ለማረድ ተገደዋል። በሌላ በኩል ደግሞ ክፋታቸው ከዚያ ያልተናነሰ እጅግ የበረቱ የጎርፍ መጥለቅለቅ አደጋዎች ደግሞ በሌሎች አካባቢዎች ደርሰዋል። ከጥቂት ወራት በኋላ በመጪው የአውሮፓ 2015 ዓ ም ፓሪስ ላይ የዓለም የአየር ንብረት ጉባኤ ይካሄዳል። የሊማ ተሰብሳቢ የሆኑ ተደራዳሪዎች ታዲያ ለዚያ ጉባኤ እንዲደርስ የታሰበ ሙቀት አማቂና በካይ የሆኑ የተቃጠሉ ጋዞችን ወደ ከባቢ አየር መልቀቅን ለመቀነስና ለመቆጣጠር የሚያስችል ሁሉን አቀፍ ስምምነት ሰነድ ለማርቀቅ ሞክረዋል። ኬሪ ለጉባኤው ሲናገሩ፣ የውጭ ጉዳይ መስሪያ ቤቱ ሪፖርተራችን ፓም ዶንኪንስ እንደዘገበችው ዩናይትድ ስቴትስ ውስጥ ሳይቀር በአየር ንብረት ለውጥ እውንነት የሚጠራጠሩ እንዳሉ አመልክተዋል። And it's astounding to me that even in the United States Senate, Kugels and Agarno, Nagar Gunbunesses, Yegmos and Yamakerbeetus, the Nap Bellillochim Safrauch, Yemitaraturus, which is some malo. Layer no breath load, a jigim shallow nafatunum of the hair, to ruin a jiway, Mihailiminch policy mouth at ya Yamirica, you would die, Minister. What we don't hear enough of is the most important news of all. ከሁሉም ዜናዎች እጅግ የበለጠውና በብዙ ጊዜም በበቂው ሁኔታ የማንሰማው በጎ ዜና ይህ የአየር ንብረት ለውጥ በምድራችን ላይ እስከ ዛሬ ያልታዩ እጅግ የላቁ የመጣኔ ሀብት እድሎችንም መፍጠር የመቻሉ እድል ወይም ጉዳይ ነው። የንጹሕ የኃይል ምንጮች ወጪ እኮ በበዛ ሁኔታ ውድ ነው ብለው የሚያስቡ ሰዎች አሉ። ጃን ኬሪ ለሊማ ጉባኤ እጅግ ቁጡና በበዛ ሁኔታ አስከፊ የሆኑት የበረቱ የአየር ሁኔታ አደጋዎች የሚያስከትሏቸውን ዋጋዎች ለመቀበል መዘጋጀት ይኖርባቸዋል።